ሀሁለት በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር አራት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን አሁን ጀመረ በቤንሻንጉል ጉምዝ ክልል ድባጤ ወረዳ በታጣቂዎች በተከፈተ ጥቃት ትላንት ለሊት ከስልሳ በላይ ንጹሐን ዜጎች መገደላቸውን የአይን ማኞች ና ከጥቃቱ ያመለጡ ግለሰቦች ለአሜሪካ ድምጽ ተናግረዋል ስርስር ዘገባ ይኖረናል። በሰሜኑ የሀገራችን ክፍል የህግ የበላይነትን የማስከበር እንቅስቃሴ በኢትዮጵያ በኩል ሲጀመር የሱዳን ወገን ይህን አጋጣሚ ተጠቅሞ እዛ አካባቢ የሳሳ የመከላከያና የሴኩሪቲ ኃይል አለ በሚል የኢትዮጵያን መሬት የወረረው እዛ አካባቢ አርሶ አደሩን ማጎሳቆል የጀመረው አሁንም ይህንን ሁኔታ አላቆመም የሚል ነው ዛሬው መልእክታችን። ይህ ህገወጥ ተግባር ዓለም አቀፍ ህግን የሚጥስ ነው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን ከዜናው በኋላ ታዳምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። የተከበራችሁ አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። በቤኒሻንጉል ጉምዝ ክልል ድባጤ ወረዳ ዳሊቲ በምትባል ቀበሌ ውስጥ ታጣቂዎች ዛሬ ማለዳ ላይ በፈጸሙት ጥቃት ቢያንስ ስድሳ ሲቪሎችን መግደላቸውን የዓይን ምስክሮችና ከጥቃቱ ያመለጡ ለአሜሪካ ድምፅ ገልጸዋል። ተገድሏል የተባለውን ሰው ቁጥር ባያረጋግጡም ጥቃቱ መፈጸሙን በስፍራው የሚገኙ አንድ ወታደራዊ ቃል አቀባይ አረጋግጠዋል። አካባቢው በፌዴራሉ መንግሥት ግብረ ኃይል ቁጥጥር ስር ከዋለ ወዲህ እንዲህ አይነት ጥቃት ሲፈጸም የዛሬ ማለዳው የመጀመሪያ ነው። የሱዳን ወታደሮች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሱዳን እንቅስቃሴ ዓለም አቀፍ ሕግን የጣሰ ነው ሲል የከሰሰው የውጭ ጉዳይ ሚኒስቴሩ በሁለቱ ሀገሮች መካከል ያለው የድንበር ጥያቄና ውዝግብ መፍትሄ እስኪያገኝ ቀደም ሲል በደረሱበት መግባባት መሰረት በየነበሩበት እንዲቆዩ አሳስቧል። ይህ በእንዲህ እንዳለ በህዳሴ ግድብ ጉዳይ ለመነጋገር ከትናንት በስቲያ እሁድ በኢንተርኔት የተገናኙት የኢትዮጵያ፣ የሱዳንና የግብፅ የውጭ ጉዳይ ሚኒስትሮች ያለ ስምምነት ተለያይተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች በሰጡት መግለጫ ሱዳን አዲስ ሀሳብ ማንጸባረቋን ጠቁመዋል። በመጽሔት ዝርዝር ዘገባዎችን ይዘናል። ማይካድራ ላይ በተካሄደው ጭፍጨፋ የተጠረጠሩ ሁለት ግለሰቦችና ተባባሪ ናቸው የተባሉ ሌሎች ሶስት ሰዎች ዛሬ በፌዴራል መካከለኛ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። ምርመራውን የያዘው ፖሊስ በተጠርጣሪዎቹ ላይ የሰውና የሰነድ ማስረጃዎችን ሲያሰባስብ መቆየቱን ለፍርድ ቤቱ ማሳወቁንና ሁለቱ ተጠርጣሪዎች ጭፍጨፋው እንዲፈጸም ካደረጉ በኋላ ወደ አዲስ አበባ ሸሽተው በተባባሪነት የተያዙት ሶስት ሰዎች ቤት ውስጥ መሸሸጋቸውን ማስረዳቱን ዘገባው ጠቁመዋል። ፖሊስ ከተጠርጣሪዎቹ መኖሪያ ቤቶች ማስረጃዎችን ማሰባሰቡንና ለቴክኒክ ምርመራ ወደሚመለከተው አካል መላኩን ገልጾ የ14 ቀናት ተጨማሪ የምርመራ ጊዜ እንዲፈቀድለት መጠየቁን የዜና አገልግሎቱ ዘግቧል። ተጠርጣሪዎቹ የዋስትና መብት እንዲከበርላቸውና ጉዳያቸውን በውጭ ሆነው እንዲከታተሉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎ ለፖሊስ የጠየቀውን የ14 ቀናት የምርመራ ጊዜ ፈቅዶ ተለዋጭ ቀጠሮ መስጠቱን ኢዜአ አክሎ ዘግቧል። ይህ በእንዲህ እንዳለ ለደህንነታችን እንሰጋለን በሚል በታሰሩበት አካባቢ የሚዳኝ ችሎት እንዲሰየምላቸው ጠይቀው የነበሩትና አቤቱታቸው ቀደም ሲል ውድቅ የተደረገባቸው በነጃዋር መሐመድ የክስ ዶሴ የተከሰሱ ተጠርጣሪዎች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። ዝርዝሩን ሙክታር ጀማል ይዟል። የእነ አቶ ጀዋር ሲራጅ መሐመድ የክስ መዝገብን የተመለከተው የልደታ ፌዴራል ከፍተኛ ፍርድ ቤት ዛሬ የተሰየመው የተከሳሾች ጠበቆች ባቀረቡት የመጀመሪያ ደረጃ መቃወሚያ ላይ ብያኔ ለመስጠት ነው። የተከሳሾች ጠበቆች ፍርድ ቤቱ ክሱን የማየት ስልጣን እንደሌለው የገለጹበትና እነሱ እንዳሉት በሕጉ መሰረት ጉዳዩን ማየት ያለበት የኦሮሚያ ጠቅላይ ፍርድ ቤት መሆኑን አንስተው ተከራክረዋል። ሌላኛው የፍርድ መቃወሚያ ፍቃድ የሌለው ሕገወጥ የጦር መሳሪያን መያዝ በሚል ክስ ላይ የቀረበው መቃወሚያ ነው። ጠበቆቹ ሕጉ በወቅቱ እንዲያስመዘግቡ ይላል እንጂ በወንጀል አያስጠይቅም ሲሉ አቅርበዋል። በአጠቃላይ ጠበቆቹ ሰባ ክሶች ላይ ያቀረቧቸውን መቃወሚያዎች በመመልከት ፍርድ ቤቱ አራት የመጀመሪያ ደረጃ መቃወሚያዎችን አቃቢ ሕግ ክሱን አሻሽሎ ለጥር 14 2013 እንዲያቀርብ ወስኗል። 24 ሰዎች የሚገኙበት የእነ አቶ ጀዋር ሲራጅ መሐመድ መዝገብ በዜጎች መካከል ግጭት እንዲፈጠር ማድረግ ፈቃድ የሌለው የጦር መሳሪያን መያዝና የቴሌኮም ማጭበርበርን ጨምሮ አስር ክሶች ቀርበውበታል። አቶ ጀዋር መሐመድ ሲራጅን ጨምሮ አራት ተከሳሾች ህዳር 22 2013 ለፍርድ ቤት ባቀረቡት አቤቶታ ከሀገሪቱ ወቅታዊ የደህንነት ችግር አንጻር ወደ ልደታ ችሎት መምጣት የደህንነት ስጋት እንደሚደቅንባቸው ገልጸው ነበር። ለሁለት ተከታታይ ችሎቶች አለመቅረባቸውን የተመለከተው ፍርድ ቤት ታህሳስ 8 2013 በዋለው ችሎት ጥያቄያቸውን ውድቅ በማድረግ መቅረብ እንዳለባቸው የሰጠውን ብያኔ ተከትሎ ነው ዛሬ ልደታ ከፍተኛ ፍርድ ቤት የቀረቡት። አቶ ጀዋር መሐመድ እና ሌሎች የኦሮሞ ፌዴራላዊ ኮንግረስ አመራሮች የታሰሩት የድምፃዊ ሐጫሉ ሁንዴሳ ግድያን ተከትሎ በተከሰተውና በርካታ ንጹሐን ዜጎች ህይወት በጠፋበት ሁከት ተጠርጥረው መሆኑ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የአሜሪካ ድምፅን ትናንት ጎብኝተዋል። ሚኒስትሩ በጉብኝታቸው ወቅት የዩናይትድ ስቴትስን የስርጭት አገልግሎት ጠቃሚነት እንዲሁም የአሜሪካን ልዩነት ለዓለም የሚያሳዩ ታሪኮችን የማቅረብን አስፈላጊነት አስመልክቶ መልእክት ያስተላለፉ ሲሆን ለቀረቡላቸው ጥያቄዎችም መልስ ሰጥተዋል። አሜሪካ ጥሩና ታላቅም ነች። መሠረታችንን የሚያይ ሁሉ ይህንን ይገነዘባል። ይበልጥ ጥራት ላለው ኅብረት ዘወትር እንጥራለን። ሁልጊዜ ትክክል ባንሆንም፣ ባለፈውም አሁን በጨበጥነውም ኩራትም ትሕትናም እንዲኖረን እንታትራለን ብለዋል ፖምፔዮ። የሥራ ዘመናቸው ከፕሬዝደንት ትራምፕ አስተዳደር መሰናበት ጋር በቅርቡ የሚያበቃው ፖምፔዮ መንገድ ተሻግሮ በሚገኘው የተወካዮች ምክር ቤት ላይ ሰሞኑን ስለተፈጸመው ሁከት ግን አልተናገሩም። የአሜሪካ ድምፅ ለመላው ዓለም በ46 ቋንቋዎች በራዲዮ በቴሌቪዥንና በኢንተርኔት የሚያሰራጭ የዩናይትድ ስቴትስ መንግስታዊ የዜና ተቋም ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ሕገ መንግሥታዊ ችሎታቸውን ተጠቅመው ከካቢኔው ጋር ፕሬዚደንት ዶናልድ ትራምፕን እንዲያሰናብቱ በሚጠይቅ ሐሳብ ላይ የተወካዮች ምክር ቤቱ ዛሬ ድምፅ ይሰጣል ተብሎ እየተጠበቀ ነው። ሐሳቡ ከጸደቀ ፔንስ እርምጃውን በሐያ አራት ሰዓታት ውስጥ እንዲወስዱ የሚጠይቅ ሲሆን ምክትል ፕሬዚደንቱ የተጠየቁትን በተባለው ጊዜ ውስጥ ካልፈጸሙ የተወካዮች ምክር ቤቱ ፕሬዚደንቱ በድጋሚ ሊከሰሱ የሚችሉበትን ሂደት እንደሚጀምር የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ አስጠንቅቀዋል። ፕሬዚደንቱ በሕገ መንግሥቱ በሀገራችንና በአሜሪካ ሕዝብ ላይ ያፈጠጠ ስጋት ደቅነዋል ብለዋል። ፔሎሲ ትናንት ሲናገሩ ፔንስ የሚሆኑ ካቢኔው የሚጠየቁትን ስለመፈጸም አለመፈጸማቸው እስካሁን የሰጡት ፍንጭ ባይኖርም በምክር ቤቱ ላይ የሁከት ጥቃት ከተፈጸመ ካለፈው ረቡዕ አንስቶ ሳይነጋገሩ የቆዩት ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንቱ ማይክ ፔንስ ትናንት ተገናኝተው በመልካም መንፈስ መወያየታቸው ተዘግቧል። የኮሮና ቫይረስን አመጣጥና መነሻ የሚያጠና የዓለም የጤና ድርጅት ባለሙያዎች ቡድን በዚህ ሳምንት ውሃን ከተማ እንደሚገባ ቻይና ዛሬ አስታውቃለች። ከሲንጋፖር የሚነሳው አስር ባለሙያዎች ያሉት ቡድን ከነገ በስቲያ በቀጥታ ወደ ውሃን ከተማ እንደሚበር የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣው ሊጅያን ተናግረዋል። ቻይናውያኑ ኮሮና ቫይረስ የተነሳው ቻይና ውስጥ ሳይሆን ሌላ ሀገር እንደሆነ የሚናገሩ ሲሆን በኮቪድ-19 ምክንያት የተፈጠረ ገጽታቸውን ለማስቀየር እየጣሩ መሆናቸው ይታወቃል። አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘርና የጀርመን ሸሪኩ ባዮኤንቴክ የኮሮና ቫይረስ መከላከያ ክትባታቸውን ምርት በ50 ከመቶ እንደሚያሳድጉ እና በዚህ ዓመት ውስጥ ሁለት ቢሊዮን ነጠላ ክትባቶችን እንደሚያመርቱ አስታወቁ። ኩባንያዎቹ ውሳኔያቸው ላይ የደረሱት እጅግ ያሻቀበውን ዓለም አቀፍ ፍላጎት ለማሟላት መሆኑን ገልጸዋል። ጀርመን ማርቡርግ ከተማ ውስጥ የተቋቋመው አዲስ ማምረቻ በመጪው የአውሮፓ ወር መጨረሻ ወደ ሙሉ ሥራ ሲገባ በዓመት 750 ሚሊዮን እንደሚያመርትና የአምራች ተቋማቱን ቁጥር ወደ ስድስት እንደሚያሳድገው ተነግሯል። የዓለም የጤና ድርጅት አነስተኛ ገቢ ላላቸው ሀገሮች ክትባቱን ለማድረስ ኮቫክስ በሚባል መርሃ ግብር አማካይነት ለጀመረው እንቅስቃሴ ከኩባንያዎቹ ጋር እየተደራደረ ቢሆንም እስካሁን የተደረሰበት ስምምነት የለም። ክትባት በተመጣጠነና በተካከለ ሁኔታ ለሁሉም ካልደረሰ ወረርሽኙን ማሸነፍ እንደማይቻል የጠቆሙት የጤና ድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከሀብታሞቹ ሀገሮች የሚመረተውን ሁሉ ጠራርገው እየገዙ ድሆቹ ያለ ክትባት ሊቀሩ የመቻላቸው ነገር እንደሚያሳስባቸው ባለፈው ሳምንት ተናግረው ነበር። ኮቫክስ በድሃ ሀገሮች ውስጥ ሕፃናትን ለመከተብ እየሰራ መሆኑ ታውቋል። በሌላ በኩል የኮሮና ቫይረስ መከላከያ ክትባት በስፋት ቢሰጥም በዚህ የአውሮፓ ዓመት ውስጥ አብዛኛው ሰው ከወረርሽኙ የተጠበቀ ይሆናል ተብሎ እንደማይታሰብ የዓለም የጤና ድርጅት አስጠንቅቋል። ሰው ከቫይረሱ የተጠበቀ መሆኑን ለማረጋገጥ የክትባት ምርትና ስርጭት በከፍተኛ ደረጃ ተጠናክሮ መቀጠል እንዳለበት ያሳሰቡት የጤና ድርጅቱ ዋና ሳይንቲስት ሱሚያ ስዋሚናታን እስካሁን ስራ ላይ የቆዩት የመከላከያ ዘዴዎች ማስክ ማድረግ አለመጠጋጋትና የእጆችን ንጽሕና መጠበቅ መቀጠል እንዳለበት መክረዋል። በሌላ በኩል ደግሞ ትናንት በተካሄደ የጂፒ ሞርጋን የጤና ጉባኤ ላይ የቀረበ የሞዴርና ኩባንያ ማብራሪያ የኮሮና ቫይረስ ክትባት የሚከላከለው ለአንድ ዓመት እንደሆነ ጠቁመዋል። ዩናይትድ ስቴትስ ውስጥ እስከ ትናንት ዘጠኝ ሚሊዮን ሰው የመጀመሪያውን ክትባት መውሰዱን የበሽታዎች መቆጣጠሪያና መከላከያ ማዕከላቷ ሲዲሲ አስታውቋል። እንግሊዝ ውስጥ የተቀሰቀሰው አዲሱ የኮሮና ቫይረስ አይነት በአርባ አምስት ሀገሮችና ዩናይትድ ስቴትስ ውስጥም ቢያንስ በስምንት ግዛቶች ውስጥ ታይቷል። በሌላ በኩል ደግሞ ሌላ ሶስተኛ አዲስ የኮሮና ቫይረስ አይነት ከብራዚል ወደ ጃፓን የገቡ መንገደኞች ላይ መገኘቱ ተነግሯል። አፍሪካ ውስጥ እስከ ትናንት ብቻ ሶስት ሚሊዮን ሰው ለኮሮና ቫይረስ መጋለጡ የተነገረ ሲሆን አህጉሪቱ ውስጥ ምናልባትም አዲስ ዙር የወረርሽኝ ማዕበል ሳይቀሰቀስ እንደማይቀር ተሰግቷል። ይህ በእንዲህ እንዳለ አልጄሪያ የሩሲያን ስፑትኒክ ፒያት ወይም ስፑትኒክ አምስት ክትባት አገልግሎት ላይ ለማዋል መመዝገቧን የሩሲያ የበላይ ሀብት ፈንድ በምህፃር አርዲአይኤፍ የሚባል ተቋም አስታውቀዋል። የሩሲያን ክትባት ለመጠቀም አልጄሪያ የመጀመሪያ መሆኗ ነው። የአልጄሪያ ፕሬዝደንት በኮቪድ-19 ምክንያት ለገጠማቸው የጤና መስተጓጎል ሕክምና ለመከታተል ከትናንት በስቲያ ወደ ጀርመን ሄደዋል። በመላው ዓለም ለኮሮና ቫይረስ የተጋለጠው ሰው ቁጥር ከ90 ሚሊዮን መብለጡንና በቀዳሚዋ ዩናይትድ ስቴትስ 22 ሚሊዮን ተኩል መድረሱን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። ኢትዮጵያ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር 128992 ሲሆን ዛሬ ይህ መረጃ እስከተጠናቀረበት ጊዜ ህይወቱ ያለፈ አንድ ታማሚን ጨምሮ አጠቃላዩ የኮቪድ-19 የሞት መጠን 2004 መድረሱን የጤና ሚኒስቴር አስታውቋል። ከፍተኛው ቁጥር በተመዘገበባት አዲስ አበባ ብቻ ዛሬ መጋለጡ የተረጋገጠው ሰው 305 መሆኑን ሚኒስቴሩ አክሎ ጠቁሟል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ጽዮን ለመለሳችሁ። የምታዳምጡት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ማክሰኞ ጥር 4 2013 ዓ.ም ዝግጅታችንን ነው። ወደ 200 ሺህ ተማሪዎች ግልም ሆነ ከመንግስት ዩኒቨርሲቲ ተመርቀው ይወቃሉ። ያለምንም ለስራ ዝግጁ ሳይሆኑ ማለት ነው። እነዚህ ድርጅቶች የሚፈልጓቸው መጽሐፍና ማንበብ ብቻ ወይም ለመወረቀት ያለው ተማሪ አይደለም። የደረጃ ዶትኮም ፕሮግራም ዲሬክተር ወይዘሪት ሲሃም አያል። ናቸው። በሁለተኛው አጋማሽ የንግድና ምጣኔ ሀብት ዝግጅታችን ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሐዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በቤንሻንጉል ጉምዝ ክልል ድባጤ ወረዳ በታጣቂዎች በተከፈተ ጥቃት ትላንት ሌሊት ከ60 በላይ ንጹሐን ዜጎች መገደላቸውን የአይንማኞችና ከጥቃቱ ያመለጡ ግለሰቦች ለአሜሪካ ድምጽ ተናግረዋል። የክልሉ የጸጥታ ጉዳይ በጠቅላይ ሚኒስትሩ በሚመራው ግብረ ኃይል ስር እንዲሆን ከተወሰነ በኋላ በዚህ ደረጃ ጥቃት ሲፈጸም የመጀመሪያው ነው። አስቴር ምስጋናው ስርስር አላት። ዛሬ ከሰዓት በኋላ አስከሬን እየሰበሰበ እንደሆነ የነገረኝና ስሙ እንዲጠቀስ ያልፈለገ የአይን ማኝ በቤንሻንጉል ጉምዝ ክልል ድባጤ ወረዳ ዳሊቴ ቀበሌ ውስጥ ከንጋቱ 11 ሰዓት በኋላ የታጠቁ ኃይሎች ቤት ማቃጠላቸውንና ከ60 በላይ ሰዎችን መግደላቸውን ገልጸዋል አስክሬን እየሰበሰብን ነው ያለ ነው አሁን ሰብስበን እየጫን ነው ኦነግ ሰኔ ና ጉምዝ ጓድን የተባለ ታጣቂ ነው ጥቃት የፈጸመ ጥቃቱ የተፈጸመው ለሊክስ የስራ አንድ ሰዓት ተኩል ላይ ነው ከበባ ተደርጎ የአንድ ቀበሌ ህዝብ የተጨፈጨመ ምን ያህል ሰው ሞቷል ስልሳ ሰው ነው አሁን አንድ ሽ እየወጣ ነው አሁን የሞተ ብቻ ከቁስለኛው ውጭ ማለት ነው። አማራና ሙስሊም ክርስትና እምነት ተከታይ ሙስሊምና አማራ ነው ተገድሎ ያለ እዛውን ያለውት ቦታው እየተለቀመ እየመጣ ነው። ቁስለኛው ወደ ሀያ ሁለት አካባቢ በንብረት ላይ የደረሰ ጉዳት አለ። ንብረት ምንም ቤት ቆርቆሮ ቤት ምንም ነገር የለም እንዳለው ምንም አይነት ንብረት የለም። የዛሬውን ጥቃት የፈጸሙት የቤንሻንጉል ጉምዝ ነጻ አውጪ እና ኦነግ ሸኔ ናቸው ብለህኛል። እና ምንድን ነው ማረጋገጫ፣ እነሱ ለመሆናቸው ማረጋገጫ ያለህ በመከላከያ እርምጃ ከተወሰዱትም የተመቱ አሉ ከእነሱ ላይ ማረጋገጫ የተወሰደ መረጃ አለን። ከሞቱት ላይም የተረዳነው ነገር ስለሆነ ማለት ነው። ሌላው ስሙ እንዲጠቀስ ያልፈለገው የአይን እማኝ ደግሞ ነዋሪዎች አሁንም በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። ቆርቃ ቀበሌ ውስጥ ነው ያው ህዝቦችን አፍነው ወነግሸኔ እና የጉምዝ ድርጅት በአንድ ላይ ተደራጅተው ነው ጨርሷቸዋል የሚባለው። አስከሬን ገና እየተለቀመ ነው። ብቻ እኛ አሁን ወደ ጫካ ወጣ ብለን እናያለን። በኢቨንት ህጻናትና ሴቶች ናት። አንድ ስልሳ ሰባ የሚሆን አስከሬን ሰብስበናን ነው የሚሉኝ ስልክ ስለማይወጣ ምን ያህል እንደሆነ ላውቀው አልቻልኩም። ቤትም አቃጥለዋል። ያው ሰፈሩን አቃጥለታል። ጥቃቱ ምንም መሰረት ያደል የአማራ ብሔር ተወላጅ ና አገ ብሄር በቃ እየደረሰበት ያለ። ታጣቂዎቹ እነማን ናቸው ነው ያሉ? ኦነግ ሸኔ ና ጉምዞች ናቸው። ከዚህ በፊት የጉምዝ ታጣቂዎች ነበሩ እዛ አካባቢ ጥቃት የሚፈጽሙት ና አሁን እንዴት የኦነግ ሸኔ ታጣቂዎች ናቸው ልትሉ ቻላችሁ? በፊት ያው እንዳሉ ይታወቃል። በድዛዴ ወረዳ በወርቃ ቀበሌ ውስጥ ያው ተቆጣጥረው እንደሚኖሩ ጋሌሳን ጀምሮ ተቆጣጥረው እንደሚኖሩ ይታወቃል። ዞሮ ዞሮ ግን አሁን ሰሞኑን ከነሱ አንድ ሰው ተመጥቶ ነበረ እና ከዛ የትናንት ቀን እሁድ ሳምንት ነው እርቅ ያደረጉት በአንድ ለመሆን ለመደራጀት። ያንን እርቅ ከፈጸሙ በኋላ ነው አሁን እንግዲህ በአንድነት ለመዋጋት የጀመሩ ማለት ነው። የጸጥታ ኃይል የለም በአካባቢው። መከላከያ ጸጥታ ኃይል ከመጣ ወደ ወር ከምናምን ሆኖታል። ምንም የሰራልን ፋይዳ ነገር የለም። የጠቀመን ነገር የለም። እናረጋጋለን ተቀመጡ ነው የሚሉ እኛ ፈግተናል። የአሜሪካ ድምጽ በስልክ ያገኛቸው አንድ የአካባቢው የኮማንድ ፖስት አባል ጥቃቱ መፈጸሙን አረጋግጠዋል። የደረሰውን የጉዳት መጠን ግን አላረጋገጡም፣ ማብራሪያም አልሰጡም። የኮማንድ ፖስቱ ሌሎች ከፍተኛ ባለስልጣናትን ለማነጋገር ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት የሱዳን ኃይሎች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን እርምጃ ዓለም አቀፍ ሕግን የጣሰ ድርጊት እንደሆነም አስገንዝቧል። በሁለቱ አገሮች መካከል ያለው የድንበር ችግር እስኪፈታ ቀደም ሲል በደረሱበት መግባባት በነበሩበት እንዲቆዩ ሚኒስቴሩ አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡትን መግለጫ የተከታተለው መለስካቸው አማሀ ዝርዝር አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ በኢትዮጵያና በሱዳን ድንበር አካባቢ የሱዳን ኃይሎች ዛሬም የኢትዮጵያን ድንበር እየገፉ እንደሆነ ቃል አቀባዩ አምባሳደር ዲና ሙፍቴ አስታወቁ። ካለፉት ሳምንታት ጀምሮ በተደጋጋሚ እንደተጠቀሰው በተጠናከረ ሁኔታ የሱዳን ታጣቂ ኃይሎች ወደ ኢትዮጵያ ድንበር ውስጥ የመግባት እንቅስቃሴ ላይ እንደሚገኙ የተናገሩት አምባሳደር ዲና ሙፍቴ የዚህን ድንበር ታሪካዊ አመጣጥና ሁለቱም ሀገሮች ቀደም ሲል የደረሱበትን ስምምነት በዝርዝር አስረድተዋል። ደጋግመን ማለት የምንፈልገው ነገር የሁለቱ ሀገሮች ድንበር መቶ ዓመት የቆየ ድንበር ነው። በ1902 በነጮቹ አቆጣጠር ተከልለው የነበረው ድንበር በወቅቱ በእንግሊዝ ቅኝ ግዛት ሱዳን ተይዛ በነበረበት ወቅት መጀር ጎየን የተባሉ ሰው ብቻቸውን የከለሉትን ኢትዮጵያ ያልነበረችበትን ድንበር ነው። ይህንን ግን 1972 ሁለቱ አገሮች መካከል በተደረገው ኤክስቼንጅ ኦፍ ኖትስ በ1972 ማለት ነው፣ በነጮቹ አቆጣጠር ይሄ ድንበር አስራ ዘጠኝ ሁለት ተከልሎ የነበረው እንደዛው ይቆይ። ነገር ግን ይሄ ድንበር በወቅቱ የተከለለው ኢትዮጵያ ያልነበረችበት በአንድ ወገን ብቻ ስለነበረ እንደገና ለመከለል ስራ እንጀምራለን ተብሎ በአስራ ዘጠኝ ሰባ ሁለት ሁለቱ ሀገሮች ኖት ተቀያይሯል። ይህን ኖት በተባበሩት መንግስታት ድርጅት ውስጥ ዲፖዚት ያደረጉት ሱዳኖች ጭምር ናቸው። የሱዳን መንግስት በወቅቱ የነበረው በተባበሩት መንግስታት ድርጅት ብቻ ሳይሆን በአፍሪካ ህብረትም ዲፖዚት አድርገውታል። ስለዚህ በዚህ መሰረት ድንበሩ እስከሚካለል ድረስ ሁለቱ ሀገሮች በሚግባቡበት ሁኔታ አሁን ባለው ሁኔታ ሲቆይ የሚል ነው የነበረው። ይህን በሁለቱ አገሮች መካከል የሚገኘውን ድንበር ዓለም አቀፍ አሰራርን በተከተለ መንገድ እንደገና ለማካለል ላለፉት አርባ ስምንት ዓመታት ያህል የተለያዩ ስራዎች ሲሰሩ እንደቆዩም አምባሳደር ዲና አስታውሰዋል። በወቅቱ ለዚሁ ስራ የጋራ ቴክኒክ ኮሚቴ፣ የጋራ ድንበር ኮሚቴና የጋራ ከፍተኛ ፖለቲካ ኮሚቴ ተመስርቶ የተለያዩ ተግባራትን ሲያከናውኑ መቆየታቸውንም ገልጸዋል። ይሁንና ይህ ስራ እየተከናወነ ሳለ ካለፉት ጥቂት ሳምንታት ወዲህ ሌላ ሁኔታ ተፈጥሯል ይላሉ ቃል አቀባዩ። ይሄ በዚህ እንዳለ ነው በሰሜኑ የሀገራችን ክፍል የህግ የበላይነትን የማስከበር እንቅስቃሴ በኢትዮጵያ በኩል ሲጀመር የሱዳን ወገን ይህን አጋጣሚ ተጠቅሞ እዛ አካባቢ የሳሳ የመከላከያና የሴኩሪቲ ኃይል አለ በሚል የኢትዮጵያን መሬት የወረረው እዛ አካባቢ አርሶ አደሩን ማጎሳቆል የጀመረው አሁንም ይህንን ሁኔታ አላቆመም፣ የሚል ነው ዛሬው መልእክታችን። ይህ ህገ ወጥ ተግባር ዓለም አቀፍ ህግን የሚጥስ ነው የሱዳንንም የኢትዮጵያንም ጥቅም አያስጠብቅም፣ በሌሎች ኃይሎች የሚገፋ ነው እያልን ነው ያለ ነው። ኢትዮጵያ ይህንን በትግስት ያየችበት ምክንያት ይህንን ግጭት ሪጂናላይዝ ማድረግ ፍላጎት ስለሌላት ሁኔታዎችን ወደ ነበረበት መልሶ ትክክለኛውን የማካለሉን ስራ ውስጥ እንድንገባ ፍላጎት ስላላት ኢትዮጵያ ሁልጊዜም ቅድሚያ ለሰላም ስለምትሰጥ ዓለም አቀፍ መርሆችን ስለምታከብር ብቻ ነው። ይሄ ግን ገደብ እንዳለው እና በተቻለ መጠን ደግሞ ከሁሉ በላይ የሁለቱን አገሮች በማጋጨት የፖለቲካ ትርፍ ለማግኘት የሚፈልጉትን ወገኖች ላለመጥቀም ነው፣ የእነሱን ካርድ ላለመጫወት ነው የሚል ነገር ነው። በእኛ በኩል ያለው ይህንን ተውት፣ አዋጣችሁም። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ማለትም ኢትዮጵያ፣ ግብፅና ሱዳን የጀመሩት ድርድር በሰበብ አስባቡ እየተቋረጠና እየተጓተተ እንደሚገኝ አምባሳደር ዲና ተናግረዋል። ባለፈው እሁድ በሶስቱ ሀገሮች የውጭ ጉዳይና የውሃ ሚኒስቴሮች በተደረገው ስብሰባ ላይ የሱዳን ወገን ኤክስፐርቶች የሚነጋገሩበት ቢጋር ወይንም ተርምስ ኦፍ ሬፈረንስ ካልቀረበና በአፍሪካ ህብረት ካልጸደቀ ለመደራደር ፈቃደኛ እንዳልሆኑ አስረድተዋል። አምባሳደር ዲና ሙፍቲ እዚህ ላይ እየተስተዋለ ያለው አንድ ጊዜ ይሄኛው ሀገር፣ ሌላ ጊዜ ያኛው ሀገር ተራ በተራ ወጣ ገባ እያሉ ያሉበት ሁኔታ ነው ያለው ምናልባትም በአፍሪካ ህብረት እየተደረገ ያለውን ድርድር በዛ መድረክ መፍትሄ እንዳይገኝ የማዘግየትና ጉዳዩን አሰልቺ በማድረግ ምናልባትም ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዲሄድ ወንም የሚቀጥለው ፕሬዚደንት ኮንጎ ነው የሚሆነው እዛ ጋር እንዲሄድ ፍላጎት ይኖራል ተብሎ ሊገመት ይችላል። ለማንኛውም ግን በኢትዮጵያ በኩል አሁንም የዚህ የሶስትዮሽ ድርድር ስኬታማ እንዲሆን ድርድሩን የመቀጠል በድርድሩ እንደ ሌላው ጊዜ ሁሉ ሙሉ በሙሉ የመሳተፍ ሁልጊዜ እንደምንለው ሁለቱም፣ ሁሉም ሶስቱም ወገኖች የሚያሸንፉበትን ስልት ነው እየተከተል ነው ያለ፣ ነው በሰበብ አስባቡ የሚወጡት አሁንም ሌሎች ናቸው። ይሄ እንግዲህ በዚህ ሁኔታ አሁንም ተንጠልጥሎ ያለ ጉዳይ ነው ማለት ነው። የሶስትዮሽ ድርድር በሕዳሴ ግድብ ላይ ቃል አቀባዩ በተጨማሪም ባለፈው ሳምንት ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአውሮፓው ህብረት የውጭ ጉዳይ ሚኒስትር ጆዜፍ ቦረል ጋር በሰሜኑ የኢትዮጵያ ክፍል ስላለው የሰብአዊ ድጋፍና መልሶ ግንባታን በተመለከተ መወያየታቸውን ገልጸዋል። የተገፉ ዜጎችን ወደ ሀገር በመመለሱ ስራም ባለፈው ሳምንት ከሳውዲ አረቢያ እና ከሌሎች መካከለኛው ምስራቅ ሀገሮች ከሰባት መቶ በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን ገልጸዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የሶማሌ ክልል የክልል ምክር ቤት መቀመጫውን ቁጥር አሳድጓል። የውሳኔውን መነሻ ከ2007ቱ ምርጫ በኋላ የተፈጠሩ አዳዲስ ወረዳዎችን ለማካተት እንደሆነም ገልጿል። አዲስ ቸኮል ተጨማሪ አለው። የሶማሌ ክልል ብልጽግና ፓርቲ በትላንትናው እለት ባካሄደው ስብሰባ የክልሉ ምክር ቤት መቀመጫ በ25 እንዲጨምር መወሰኑን የክልሉ ኮሚኒኬሽን አስታውቋል። የክልሉ ኮሚኒኬሽን ምክትል ቢሮ ኃላፊ ወይዘሮ ሂቦ አመድ ለቪኦኤ በሰጡት ቃል ውሳኔው ከ2007 ምርጫ በኋላ በሶማሌ ክልል የተፈጠሩ አዳዲስ ወረዳዎችን የሚያካትት ነው ብለዋል። በትናንትና ሁኔ ብቻ ሁለት የሶማሌ ብልጽግና ከፍተኛ አመራር ተሰብስበው ነበረ። ከአሁን በፊት በቀድሞ አመራር ላይ የተወሰኑ ሀያ አምስት ወረዳዎች ነበሩ። እነዚህ ሀያ አምስት ወረዳዎች በምክር ቤት አልተካተቱም ነበረ። ከአሁን በፊት የነበሩት በዛ ዙሪያ ነው ውይይቱ የነበረው። በውይይቱ የክልሉ አመራር በሙሉ ድምጽ የጸደቀው ሀያ አምስት የክልል ምክር ቤት አባል እንዲጨምር ለእያንዳንዱ ወረዳ አንድ ሰው ተወካይ እንዲሆን ነው እያጸደቁት። ክልሉ ከዚህ በፊት ሁለት መቶ ሰባ አምስት ተወካዮች የነበሩ ሲሆን ይህ ግን አስቀድሞ በነበሩ ስልሳ ሰባት ወረዳዎች ላይ የተመሰረተ ነበር። ከዚያ በኋላ በአብዲ መሐመድ ውመር ወይም አብዲ ኢሌ አስተዳደር ዘመን ሀያ አምስት አዳዲስ ወረዳዎች መፈጠራቸውን የገለጹ የቪኦኤ ምንጮች፣ ሆኖም የወረዳዎቹ አፈጣጠር በጥናት ላይ የተመሰረተ አልነበረም ብለዋል። በመፍትሄነት የተወሰኑም አዳዲሶቹ ወረዳዎች እያንዳንዳቸው አንዳንድ ተወካዮች እንዲኖራቸው ነው ተብሏል። በዚህም ከ2013 ምርጫ በኋላ የሶማሌ ክልል ምክር ቤት 300 ተወካዮች ይኖሩታል ማለት ነው። የሶማሌ ክልል ባለፈው አመት በፌዴራል ህዝብ ተወካዮች ምክር ቤት ያለው የ23 ተወካዮች ውክልና ይስተካከልልኝ ስል ጠይቆ ነበር። የክልሉ ተጠባባቂ ርዕሰ መስተዳደር አቶ ሙስጤፈ ማህመድ ለምርጫ ቦርድ በጻፉት ደብዳቤ በ1987 የህዝብና ቤቶች ቆጠራ የሶማሌ ክልል ህዝብ እኩልና 32 ሊሆን ሲገባ ዘጠኝ ተቀንሶ 23 መሆኑ ትክክል ስላልሆነ እንዲስተካከል ጠይቀው ነበር። በሀገሪቱ ለመጨረሻ ጊዜ በተካሄደው የ1999 የህዝብና ቤቶች ቆጠራ ከሶማሌ ክልል በጥቂት መቶ ሺዎች ያነሰ የህዝብ ብዛት ያለው የትግራይ ክልል በህዝብ ተወካዮች ምክር ቤት 38 መቀመጫዎች ሲኖሩት፣ የሶማሌ ክልል ግን 23 ብቻ ያለው መሆኑ በወቅቱ በሀሳቡ ደጋፊዎች ለማነጻጸሪያነት የቀረበ ነበር። ና፣ ይሁንና ከምርጫ ቦርድ ይስተካከላል ወይም አይስተካከልም የሚል ይፋዊ ምላሽ ስለመሰጠቱ የተባለ ነገር አልነበረም። ይህ ጥያቄ በንጥልጥል ባለበት ሁኔታ ነው ክልሉ በትላንትናው እለት የክልሉ ምክር ቤት መቀመጫ በ25 ሊያሳድግ የወሰነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ የምታዳምጡት ከአሜሪካ ድምፅ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ፕሮግራማችንን ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትናንትናው ዕለት የአሜሪካ ድምፅን ዋና መስሪያ ቤት የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፖምፒዮ ስለ ዩናይትድ ስቴትሱ የዜና ማሰራጫ ተቋም አስፈላጊነት እና አሜሪካ በዓለም ላይ ስላላት ልዩ ጸጋ ተናግረዋል። ከዋሽንግተን የቪኦኤ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለመጀመሪያ ጊዜ ትናንት ሰኞ የአሜሪካ ድምፅ ቪኦኤን ዋና መስሪያ ቤት ጎብኝተዋል። በዚህ ቆይታቸው በዲፕሎማሲ አገልግሎታቸው በተዘዋወሩባቸው አገሮች የተናገሯቸውን ዋና ዋና ጉዳዮችና ጭብጦችን በመከለስ ተናግረዋል። Because it's true, and because it's important. America is good and great. ባገኘሁት አጋጣሚ ለሚያዳምጡኝ ሁሉ ስለ አሜሪካ ልዩ ጸጋ ነግራቸው ነበረ። ምክንያቱም እውነት ነው፣ አሜሪካ መልካምና ትልቅ ናት። መሠረታችንን ማወቅ የሚፈልግ ሁሉ ይህንን መረዳት ይችላል። ሁልጊዜም ሕብረቷና አንድነቷ ፍጹም የጠነከረ አገር እንድትሆን እንጥራለን። ይህንን ስናደርግ ሁልጊዜም ላይሳካልን ይችል ይሆናል። ስለ ትናንቱም ሆነ ስለ ዛሬያችን ግን ኩሩና ትሑትም ልንሆን ይገባናል። ማይክ ፓምፔዮ የተናገሩት የፕሬዝደንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ምክር ቤትን ሕንፃ በአመፅ ከወረሩ ቀናት በኋላ ነበር። የአሜሪካ ዲሞክራሲ አምሳያ በሆነው ስፍራ የታየው ሁከት የመላውን ዓለም ትኩረት ስቦ አብይ ዜና ለመሆን በቅቷል። ፓምፔዮ ባለፈው ሳምንት ድርጊቱን ማውገዛቸውን የገለጹ ቢሆንም ከዚያ ወዲህ ግን ምንም ዓይነት አስተያየት አልሰጡበትም። ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ ባለሙያ እሳቸው ከሚናገሩበት ሕንፃ እልፍ ብሎ ባለ ሕንፃ ላይ ስለተፈጸመው ጉዳይ ፓምፔዮ አለማንሳታቸውም ሆነ ስለ ጉዳዩም አለመጠየቃቸው ያስደነገጣቸው መሆኑን ገልጸዋል። ከጀርመን ማርሻል ፈንድ ማይክ ኪማጅ እንዲህ ብለዋል ውጭ ጉዳይ ሚኒስትሩ ፖምፒዮ ባለፈው ሳምንት ስለተካሄደው አመፅ አለማንሳታቸው አስገራሚ ነበረ። ይህ በእውነቱ በእያንዳንዱ ሰው ጭንቅላት ውስጥ ያለ ነገር ነው። ያንን ሳይጠቅሱ ያለፉበትን ምክንያት መገመት የሚቻልበት ክፍተት ቢኖርም ጉዳዩን ሳያነሱ ማለፋቸው እንግዳ ነገር ነው። የዩናይትድ ስቴትስ መንግስት ለአሜሪካ ድምፅ ቪኦኤ እና ለሌሎች የዜና ማሰራጫዎች በጀት በመመደብ በመላው ዓለም ላሉ አድማጮች በርከት ባሉ የተለያዩ ቋንቋዎች ዜናና መረጃዎችን እንዲያደርሱ ያደርጋል። ፓምፔዮ የአሜሪካ ድምፅ ቪኦኤ ልዩ የሆነችው አሜሪካ ድምፅ ነው በማለት ተናግረዋል። ዓለም አቀፉ የሚዲያ ስርጭት የዩናይትድ ስቴትስን አስተሳሰቦች በመላው ዓለም የማስተዋወቅ ቁልፍ ሚና ያለው ሲሆን፣ አምባገነን መንግስታት መድረክ የሚያገኙበት ስፍራ ግን አይደለም ብለዋል። ስለዚሁም ሲናገሩ They don't have the respect for the universal dignity of every human being in the way that America does indeed that is what America was founded upon yeah, China, yeah, Iran, and Korea, in Korea, አገራችን ለቆመችላቸው ነገሮች ሁሉ ጠላቶች ናቸው። እኛ መንግስታት የሚኖሩት ሕዝብን ለማገልገል መሆኑን እናውቃለን። እነሱ ግን ሕዝብ የተፈጠረው መንግስትን ለማገልገል ነው ብሎ ያምናሉ። በዚህ ረገድ የቪኦኤ ስራ ወሳኝ ነው። እናንተ የነጻነት ጦር ጫፍ ናችሁ። ማይክ ፖምፔዮ የዩናይትድ ስቴትስ ዲፕሎማት ቁንጮ ሆነው የሚያገለግሉበት የሥራ ዘመን ይህ ወር ሳይገባደድ ያበቃል። ተመራጩ ፕሬዚዳንት ጆ ባይደን ቀደም ሲል በውጭ ጉዳይ ሚኒስቴር ረዳት ጸሐፊ የነበሩትን አንቶኒ ብሊንከንን አይጭተዋል። የእንደራሴዎቹ ምክር ቤት ካጸደቃቸው ብሊንከን ቀጣዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይሆናሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጀን እና ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን የፕሮግራም ማስታወቂያ አለን። ለጥያቄው መልስ የአሜሪካ ድምፅ በሚያዘጋጀው አድማጮችን የሚያሳትፍ ውይይት ይሳተፉ። ሴቶች ለሀገር ሰላምና መረጋጋት ለሰው ልጆች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? እኛ ሐሳባችሁን የሚያካፍሉ ሁለት እንግዶችን ጋብዘናል። እናንተ ደግሞ ጥያቄዎቻችሁን እንዲሁም ሐሳቦቻችሁን በማጋራት ተሳተፉ። እንግዶቻችን የሕግ ባለሙያ የነበሩት ከሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑት ወይዘሮ ማርያም ሙኒር አንዷ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መሥራት፣ መስራት አለባቸው በሚል አቋም የተለያዩ እንቅስቃሴዎችን የሚያደርጉት የውመን ካንዱዊት እንቅስቃሴ መስራች መወድሽ በቀለ ሌላኛዋ እንግዳችን ናቸው። የእናንተን አስተያየቶችና ጥያቄዎች የሚቀበሉ ቀጣይ መላዎች ተዘጋጅተዋል። በ202 205 9942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሠረት ሐሳቡን አድርሱን። ዋትሳፕ ለሚቀናችሁ ደግሞ 202 251 3505 ክፍት ነው። ሆርን አት ቪኦኤ ኒውስ ዳት ካም በኢሜል አት ቪኦኤ አምሃሪክ፣ ለፌስቡክ መልእክቱ ሃሽታግ ቪኦኤ አምሃሪክ ለትዊተር መልእክቶች መልካም አማራጮች ናቸው። ጥያቄዎቻችሁን እስከ ሐሙስ ጥር 6 ቀን 2013 ዓ ም በድምፅ ወይንም በጽሑፍ እንድትልኩልን ይሁን። የአሜሪካ ድምፅ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብ ሳይታችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንገኛለን የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሁን ወደ ተከታዩ ዘገባ እንለፍ ንግድና ምጣኔ ሀብት የአዲስ አበባ ከተማ መስተዳድር ሰሞኑን 28 ሺህ የሚሆኑ ስራ አጥ ወጣቶችና ሴቶችን በተለያዩ የስራ መስክ ለሁለት ሳምንት አሰልጥኖ በሰጠው የስራ ዕድል ወጣት ገመዳ ዳባና ሌሎች ወጣቶች ተጠቃሚ መሆናቸውን ለአሜሪካ ድምጽ ገልጸዋል። ወጣቶቹ ከከፍተኛ ትምህርት ተቋማት ተመርቀው ስራ ሳያገኙ ለአመታት መቆየታቸውን ገልጸው ዘንድሮ በከተማ አስተዳደሩ የስራ ዕድል ፈጠራ ተጠቃሚ መሆናቸውንም ተናግረዋል። ፀሐይ ዳምጠው ዝርዝራላት ወጣት ገመዳ ዳባ የአዲስ አበባ ከተማ ነዋሪ ሲሆን በ2010 ዓ.ም ነው በመጀመሪያ ዲግሪ እንደተመረቀ። ይሁን እንጂ ስራ ለመቀጠርም ሆነ ተደራጅቶ ለመስራት እድል እንዳልቀናው ጠቅሶ ያለፈበትን ሁኔታ እንዲህ ገልጿል። አማማቴ ሆጅ ይለኛል። እስካሁን ስራ የለኝም። የመደራጀት እድል አላገኘሁም። አሁን ነው እድሉን አግኝቼ የተደራጀሁት። የተሰማራሁበት መስክ መንገድ ጥገና ነው። የተማርኩት ደግሞ የመምህርነት ሙያ ነበር። ነገር ግን የከተማ አስተዳደሩ ስልጠና ሰጥቶኛል። እንደ እኔ ሀሳብ ማንኛውም ሰው ተስፋ መቁረጥ የለበትም። እኔ በጣም ነበረ ስራ ለመፈለግ የተንከራተትኩት፣ ግን በቀኑ ዛሬ ስራ አግኝቻለሁ። ወጣት ሃያት ጣሃ የስራ እድል ከተፈጠረላቸው ውስጥ አንዷ ናት። ወጣቷ የከተማ ጽዳትና ቆሻሻ ማስወገር ላይ ነው የተሰማራችው። ዲግሪ ተማሪ ነበርኩኝ። ከዚህ ፊት ስራ አልነበረኝም። ትምህርት የጨረስኩት በቅርቡ ነው እና ከዚህ ፊት የሰራሁት ምንም አይነት ስራ የለኝም። የዳራ ቆሻሻ አወጋገድ ላይ ው ዳራ ቆሻሻ እንዴት ማስወገድ እንዳለብን፣ በምን አይነት ማስወገድ እንዳለብን፣ የሚቃጠልና የማይቃጠል አይነት ቆሻሻ እንዳለ፣ ከዛም በተጨማሪ ደግሞ ራሳችንን እንዴት መጠበቅ እንዳለብንም ስልጠና ወስደናል። ከኔ በፊት የነበሩ ተማሪዎች ተመርቀው ያሉ ተማሪዎች ከኔ በላይም የስራ ድኖራቸው ተመርቀው የተቀመጡ ተማሪዎች አሉ። ግን ያው ተመርቅ ያለው ብዬ ከመቀመጥ እየሰራው እንግዲህ አብዛኛው ወጣት ተመርቅ ማድረግ የተገምጃለሁ እኔ ተምሬ ምናምን ቆሻሻ ዘራ ምናምን ብዙ አይነት የስራ መናቅ እንትኖች አሉ ማለት እኔም ስለደረሰብኝ ማለት ነው። ስነግራቸው የሰው ልጅ ወደ ትልቅ ደረጃ ማድረግ የሚችለው ትልቅ ላይ መሆን የሚችለው ከትንሽ ተነስቶ ሲሰራ ነው እና የስራ መናቅ ባህላቸውን ቢተዉ ወጣቶች ማስተላለፍ ፈልጎ መለት እሱ ነው። ላለፉት ሁለት አመታት ስራ ፍለጋ የተንከራተተው ወጣት መዝገብ ዋቁማ አሁን በግንባታ ሙያ ወደ ስራ መግባቱን ይናገራል። ከናንዱ ረውጭ ደባላይ እኔ ስራ አጥ ነበርኩኝ። ተምሬ ተመርቄ ስራ አጥቼ ሁለት ዓመት ስራ ፍለጋ ላይ ነበርኩ፣ ግን አልተሳካልኝም ነበር። በአፕላይ ጂኦግራፊ ነበር የተማርኩት። አሁን በግንባታ ዘርፍ ላይ ነው የተሰማራውት። የስራ ዕድል ፈጠራው ተጠቃሚ በመሆኔ ደስ ብሎኛል። የሰው እጅ እያዩ ልጆች ማሳደግ ከባድ ነው የምትለው የአምስት ልጆች እናት ወይዘሮ እመቤት ካሳሁን ለዘጠኝ ዓመታት በወንድሞቿ ድጋፍ እንደኖረች ገልጻ አሁን የከተማ አስተዳደሩ በፈጠረው የስራ እድል የከተማ ግብርና ስራ ላይ መሰማራቷን ተናግራለች። ስራ የለኝም፣ ያው አንዳንድ ወንድሞቼ ከውጭ በሚረዱኝ ሁኔታ ነው የምኖረው። እዚህ መተዳደሪያም የለኝም። ክፍለ ከተማችን በመከታተል በወረዳው ላይ ባለው ከተማ ግብርና በንማነብ ስራ ላይ ተመልምለን በፍላጎታችን ስልጠናችን መወስደን እነሱም ጥሩ ክትትል አድርገውልናል። እግዚአብሔር ስጣቸው። ነገሩን በማፋጠን ቦታ በመስጠት ስልጠና በመስጠት እዚህ አድርሰውናል። ለቀጣይ ሁኔታ ዘላቂ ያለው የስራ እድል ፈጠራ ሆኖልን ጥሩ ህይወት እንደምንኖር ባለሙሉ ተስፋ ነን። መሬቱን ተረክበን እንገኛለን። አሁን ለስራችን የሚያግዝ ግብአት እንደ ቀፎ ያለ እና ከስልጠና ውጭ ያው ቀፎዎችንም ሰጥተውናል ቦታም ሰጥተውናል። የስርዓት ቁጥር መጨመር ያሳሰበው የአዲስ አበባ ከተማ አስተዳደር መፍትሄ ማበጀት ነበረበት ያሉት በምክትል ከንቲባ ማዕረግ የመዘጋጃ ቤት ዘርፍ ኃላፊ አቶ ጥራቱ በየነ ከተማ አስተዳደሩ የወሰደውን እርምጃ ገልጿል። የስርዓትና የጎዳና ተዳዳሪ ቁጥርን በከፍተኛ መጠን እየጨመረ በመሆኑ ችግሩን በሚቀርፍ መልኩ ካልተሰራ ከተማዋን ለከፍተኛ ማህበራዊ ብሎም ፖለቲካዊ ቀውስ ይዳረጋል። ይህንን የተገነዘበው አዲሱ የለውጥ አመራር ከተማዋን ውብና አረንጓዴ በማድረግ ለ28162 ዜጎች የሥራ ዕድል የሚፈጥር እቅድ በመንደፍ አንድ ቢሊዮን ብር በላይ ለሥራው በመመደብ የሥራ ጥምልመላ፣ የቦታ ዝግጅትና የሥልጠና ተግባራትን በአንድ ወር ውስጥ በማከናወን በዚህም መሠረት ባለፈው አንድ ወር ውስጥ 28162 ዜጎችን በመለየት የሥራ ዕድል እንዲፈጠር ተደርጓል። በከተማው 28 ሺህ ወጣቶች ወጣቶችና ሴቶች የስራ እድል ተጠቃሚ ሲሆኑ በተሰማሩበት መስክ ውጤታማ እንዲሆኑ አንድ ቢሊየን ብርና የመስሪያ ቦታ ከሁለት ሚሊየን ካሬ ሜትር ቦታ ጋር ተዘጋጅቶ መሰጠቱን ኃላፊው ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም ፀሐይ ዳምጠውን እናመሰግናለን። ከዚህ የንግድና ምጣኔ ሀብት መሰናዶ ሳንወጣ ኢትዮጵያ ውስጥ ከሚገኙ ዩኒቨርሲቲዎች ተመርቀው ለሚወጡ ወጣቶች የሚዘጋጀው የስራ ፈላጊና አሰሪ ቀጣሪዎችን የሚያገናኘው የስራ አውደ ርዕይ ዘንድሮ በኮቪድ-19 ምክንያት የተካሄደው በድረገጽ ሲሆን ከ114 በላይ ቀጣሪ ድርጅቶችና ከ4ሺ በላይ ምሩቃን ተካፋዮች የተሳተፉበት መሆኑን አዘጋጆቹ ይናገራሉ። ተመራቂዎችና ስራ ቀጣሪ ድርጅቶችን የሚያ የሚያገናኘው የደረጃ ዶት ኮም ፕሮግራም ዳይሬክተር ወይዘሪት ሲሃማየለ ለአሜሪካ ድምጽ እንደተናገሩት ድርጅታቸው ከመንግስት የስራ ፈጠራ ኮሚሽን ከዩኒቨርሲቲዎች፣ ከለጋሽና ቀጣሪ ድርጅቶች ጋር በመተባበር ተማሪዎቹ ከመመረቃቸው በፊት ልዩ የብቃት ስልጠና እንዲያገኙ ያደርጋል። እስካሁን ወደ ስድስት ሺህ ተመራቂ ተማሪዎችን ከአሰሪዎች ጋር በማገናኘት ለስራ ብቁ ያደረጓቸው መሆኑንም ተናግረዋል። በየክልሉ ዩኒቨርሲቲዎች ስላሉት የስራና የሙያ ማበልጸጊያ ተቋማት የስራ እንቅስቃሴም ካፍለውናል። ደረጀ ደስታ አነጋግሯቸዋል። በኢትዮጵያ ከሚገኙ 32 ዩኒቨርሲቲዎች በየአመቱ 200ሺ የሚደርሱ ወጣት ተማሪዎች ይመረቃሉ። ይሁን እንጂ ወጣቶቹ ለስራ ብቁና ዝግጁ የሚያደርጋቸውን የተለየ ስልጠና አያገኙም። ያ ደግሞ ባሉት ውስንና ክፍት የስራ መደቦች ተወዳዳሪና ተፈላጊ አያደርጋቸውም። አሰሪና ቀጣሪ ድርጅቶችም ቁጥራቸው ከፍተኛ ከሆነው ስራ ፈላጊዎች መካከል ብቁ የሆኑ ወጣቶችን አያገኙም። ደረጃ ዳትካም የተባለው ድርጅት ፕሮግራም ዳይሬክተር ወይዘሪት ሲሃም አየለ ድርጅታቸው ይህን ችግር ለመቋቋም በሁሉም ክልሎች ካሉት ዩኒቨርሲቲዎች ከስራ እድል ፈጠራ ኮሚሽንና እንደ ማስተር ካርድ ፋውንዴሽን የመሳሰሉት ድርጅቶችን ድጋፍ በማግኘትና ከነሱም ጋር በመተባበር በቅንጅት እየሰራ መሆኑን ተናግረዋል። ደረጃ ዳትካም እስካሁን ወደ 18 የሚደርሱ የስራና የሙያ ማበልጸጊያ ተቋማት በየዩኒቨርሲቲዎች እንዲቋቋሙ እገዛ ማድረጉንም ገልጸዋል። አሰሪና ሰራተኛን ለማገናኘት ከዛሬ 22 ዓመት በፊት የተቋቋመው የኢንፎ ማይን ሶሉሽን በተለይም ኢትዮ ስ በሚል በሚሰጠው የድረገጽ አገልግሎቱ ይታወቃል። ፕሮግራም ዲሬክተሯ ደረጃ ዳትካምም በዚሁ ድርጅት ስር ቢሆንም ከዚሁ ድርጅት የሚለየው ነገር መኖሩንም ይገልጻሉ። ጠናስጥልን ወይዘሬት ሲሃም ጠናስጥልን። ሰላም። ደረጃ ዳትካም በትክክል የሚሰራው ነገር ምንድን ነው? ደረጃ ዳትካም የሚያደርገው ለተመራቂ ተማሪዎች እንዲሁም ትምህርት ቤት ውስጥ ዩኒቨርሲቲ ስላሉ ወጣት ተማሪዎች ነው። ደረጃ ከስሙ እንደምንረዳው እነዚህ ተማሪዎች ተመርቀው ወደ ስራው አለም ሲገቡ አንድ ደረጃ የሚወ ጣጡበት በሚል ተነስቶ ነው። ደረጃ ደረጃ ጣኳም ብለን እያሳይም ነው ማለት ነው እና ከትምህርት ዓለማቸው ወደ ስራ ዓለም ሲገቡ ብዙ ተግዳሮቶች ይገጥማቸዋልና ዩኒቨርሲቲዎች ያልተፈቱ ወይም ደግሞ ስለ ስራው ዓለም ብዙ አመለካከትም ግንዛቤም ስለሌላቸው ደረጃ ዶት ኮም ድረገጹ ላይ እነዚህን ኢንፎርሜሽኖች ይዞ አንድ እርምጃ ወደፊት አስጠግቶ ብቁ የሆኑ ተማሪዎች አድርጎ ከህልም ስራቸው ጋር የሚያገናኛቸው ድረገጽ ነው ማለት ነው። እስካሁን ምን እንደሚሰራ ነው? ምን ሰርታችኋል? በዚህ ምን ምን ሰርታችኋል? ደረጃ ዳት ካምን ስንጀምረው እንደ ሀሳብ ረጅም አመት ሆኖናል። አንድ ሰባት አመት ያልፈዋል። አላማውም ተመራቂ ተማሪዎች የስራው አለም ምን እንደሚመስል ለማስተዋወቅ የተለያዩ ስልጠናዎችን ስለ ኮሚኒኬሽን ክህሎታቸው፣ ስለ አነጋገር ራሳቸውን በደንብ መግለጽ፣ ከሲቪ አጻጻፍ ወይም ደግሞ ከረዚሜ አጻጻፍ ጋር በተማሩበት ሙያ መሰረት ያሉትን የስራ እድሎች የሚያገኙበትን ትሬኒንጎች ስንሰጥ ቆይተናል፣ ለረጅም ጊዜ ማለት ነው። ግን ይሄ ትሬኒንግ ብቻ በቂ አይደለም። አዲስ አበባ ላይ የሚገኙ ዩኒቨርሲቲዎችን ብቻ ሳይሆን እኛ ስንጀምረው በዛ ጊዜ እንደሁም ሰላሳ ስድስት የሚሆኑ ዩኒቨርሲቲዎች ነበሩና በየዓመቱ የሚመረቁት ተማሪዎች ቁጥር ደግሞ በጣም ከፍተኛ ነው። ወደ ሁለት መቶ ሺህ ተማሪዎች ከግል ሆነ ከመንግስት ዩኒቨርሲቲ ተመርቀው ይወቃሉ፣ ያለምንም ለስራ ዝግጁ ሳይሆኑ ማለት ነው። ይሄ ጋፍ በጣም ሰፋ። ሁለት ሺ አስራ አምስት በፈረንጆች አቆጣጠር ላይ እንደውም ብዙ ኢንተርናሽናል የሆኑ ድርጅቶች ወደ እኛ ድርጅት ሲመጡና ለወጣት የሚሆኑ ፕሮግራሞች አላቸው በየካምፓኒዎቻቸው እንደ ኢንተርንሽፕ ወይም ደግሞ የማኔጅመንት ትሬኒ ፕሮግራሞች ይሏቸዋል። ለአንድ አመት እንደ በስልጠና ያቆያቸውና ወደ አሁኑ ወደ ማኔጀሪያል ሌቭል ወይም ደግሞ ወደ ሱፐርቫይዘሪ ሌቭል ሆነው የሚያድጉበትን ፕሮግራሞች ብዙ ኢንተርናሽናል የሆኑ ኦርጋናይዜሽኖች ይዘውም መጥተው ነበረ። ለዛ ፕሮግራም የሚሆኑ ሀያ ወይም ሰላሳ ተማሪ መቅጠር በዛ ጊዜ በጣም ከባድ ነበረ። ምክንያቱም እነዚህ ድርጅቶች የሚፈልጓቸው መጽሐፍና ማንበብ ብቻ ወይም ወረቀት ያለው ተማሪ አይደለም። ካልቸራቸውን የሚያውቅ ጥሩ ስብዕና ያለው በጣም ፈጣን የሆኑ እራሱን በደንብ መግለጽ የሚችል ተማሪ ኢኒሼት ማድረግ የሚችል ፈጣን የሆኑ ወይም ደግሞ ትንሽ ስልጠና ተሰጥቷቸው እራሳቸውን በደንብ ማሳደግ የሚፈልጉ ተማሪዎች ነበረ እና እነዚህን መለየት ከእነዚሁ ለመቶ ሺህ ተማሪዎች በጣም ይከብድ ነበረ። ስለዚህ እነዚህን ስልጠናዎች ለማድረግ ወደ ዩኒቨርሲቲዎቹ ወደ ክልል ዩኒቨርሲቲዎች ሄድን። ሁለት ሺ አስራ ሰባት ላይ በፈረንጅ አቆጣጠር እንደ ደረጃን እንደ ሙሉ ፕሮግራም ይዘን ከዩኒቨርሲቲዎች ጋር ለመስራት በዛ ጊዜ የምታየው መሬት ላይ ያለው በጣም ከባድ ነበረ። ብዙ ተመራቂ ተማሪዎች ኢትዮጵያ ውስጥ ለዲጂታልም ቅርብ አይደሉም። ብዙዎቹ ኢሜል አድሬስም አልነበራቸውም። እንደዚህ ኢንተርቪው ለማድረግ ደግሞ በምናደርግበት እራሳቸውን መግለጽ በጣም ይከብዳቸው ነበር። ይፈራሉ። ጥሩ ውጤት ያለው እንኳን ተማሪ ብታይ ስለ ትምህርቱ ነው እንጂ የሚነግርግ ዩኒቨርሲቲ ውስጥ አንድ ተማሪ አምስት ዓመት ሶስት ዓመት ማለት በዛ እሱ ብቻውን ራሱ ኤክስፐርት ነው የአናና ብዘቤ ነው የምታይበት። ከግሩፕ አሳይመንት ሲሰሩ ምን ተምረዋል የሚለውን ብዙ ነገር የምናይበት ነበረ። እና እነዚህ ተማሪዎች ግን እነሱ አልነበራቸውም። ስለዚህ ከትምህርት ሚኒስቴር ጋር በመመካከል የኢትዮጵያ ዩኒቨርሲቲዎች ውስጥ የኬረር ሴንተር ሰርቪስ ተቋማት የሉም። እንደ መላ ዩኒቨርሲቲ ላይ ስናይ እነዚህ ኬር ሴንተር ሰርቪሶች የአንድ ተማሪን ችግር በማዳመጥ ወደ ስራ አለም እንዲገናኙ ቀልጠፍ ያለ አሰራር ያደርጋሉ። እንደውም እዛ ውስጥ ዩኒቨርሲቲ ውስጥ እያሉ ራሱ የኢንተርንሽፕ ወይ ኤክስተርንሽፕ ኦፖርቹኒቲ እነዚህን ሁላ እንዲያገኙ የሚያደረጉ ተቋማት ነበሩ። ኢትዮጵያ ውስጥ ግን ፎርችነት አያደርጉም ነበር እና ሁለት ሺ አስራ ሰባት ላይ ከትምህርት ሚኒስቴር ጋር በመግበር እነዚህ ሴንተሮች የሙያና የስራ ተቋም ማበልጸጊያ ተቋማት ይሏቸዋል፣ በአማርኛ እንዲቋቋሙ ሁሉም ዩኒቨርሲቲ ላይ የበክላችንን ጥረት አደረግን። ትምህርት ሚኒስቴር ይህን ሀሳብ ተቀብሎ ሁሉም ዩኒቨርሲቲዎች እነዚህን ኢምፕሊመንት እንዲያደርጉ እገዛ አድርጎ የተሰራበት አኳን ነበረ። ለረዥም ጊዜ በጥራት ችግር የሚተቸው የኢትዮጵያ የመማር ማስተማር ሂደት ወጣቶችን ለስራ ስምሪት ገበያው በበቂ ሁኔታ ማፍራት አለመቻሉ ይነገራል። ይህን ችግር መንግስት ብቻውን የማይፈታው ወይም ያልፈታው ችግር መሆኑን በመገንዘብ ከግል የትምህርት ተቋማት መሳተፍ ጀምረዋል። በተለይ ወጣት ተመራቂዎችን ለስራ ብቁ የሚያደርጋቸውን ልዩ ስልጠናና ድጋፍ በመስጠት በኩል መንግስት የተሳተፈበት ዘርፍ አልነበረም በዚህ ረገድ ደረጃ ዳትካም ስራውን ሲጀምሩ አካባቢ የነበረውን ሁኔታ ወዘሪት ሲሃም እንደሚከተለው ይገልጹታል። ስንጀምረው በጣም ከባድ ነበረ። ይሄ ሀሳብ ከፕራይቬት ሴክተር ከሆነ ድርጅት ሲመጣ እንዲሁም ደግሞ የትምህርት ጋፕን የሚሸፍን ነው። ምክንያቱም የኢትዮጵያ ትምህርት አሰራር ፎከስ የሚያደርገው ክህሎት ላይ አይደለም፣ ቲዎሪው ላይ ነው እና ያ ግን የአንድን ተማሪ የአስተሳሰብን እድገት ወይም ደግሞ ክህሎት ነው የሚያበለጽገው እንጂ ይሄ እኔ ማንነኝ ወዴት ነው የምሄደው? ምንድነው የምፈልገው? እዛ ለመድረስ ምን አይነት ክህሎቶች ያስፈልጉኛል? የሚሉትን አይሰጡም። እነዚህ ደግሞ በስራው አለም የሚፈለጉ ክህሎቶች ናቸው እና እነዚህ ተማሪዎች እነዚህ ክህሎቶች ብቻ ስለሌላቸው ያ ስራ እድልም ቢኖር አያገኙትም ማለት ነው እና ከብዙ ከብዙ ከብዙ ድርጅቶች ጋር ስንሰራ ያየ ነው እንዲሁም የሰበሰብ ነው የሪሰርች ሪዛልት ይህንን ነበር የሚያሳየን። እና እነዚህ ኬር ሴንተሮችን በየዩኒቨርሲቲው እንዲቋቋሙ በጣም ብዙ እገዛ አድርገናል። ለአንድ አመት እስካሁን ወደ አስራ ስምንት የሚሆኑ ሁሉም ክልል ላይ አስራ ስምንት የሚሆኑ ዩኒቨርሲቲዎች ላይ ሄደን እነዚህ ተቋማት ተሰርተዋል። ተቋማቶቹ ለአንድ አመት በእኛ እገዛ የቢሮውን ስታፎች በማሰልጠን፣ መምህሮቹን በማሰልጠን የተማሪ ስልጠና በማስጠት በኦንላይን በመሆን ስራ አፍላይ እንዲያደርጉ በማድረግ ከ2018 ጀምሮ ብዙ ስራ ሰርተናል። ከዛም እነዚህ ዩኒቨርሲቲ ራሳቸው እየቀጠሉት የሚሄዱበት አጋጣሚ ነው አሁን ያለው እና ደረጃን ሁሌ ስናየው በቃ ከዩኒቨርሲቲውን ይሄ መጀመር ያለበት በሚል ሰፖርት እያደረግን ቆይተናል። አሁንም በእርግጥ እያደረግን ነው። እንዲሁም ወደ ሁሉም ሪጂናል ዩኒቨርስቲዎች ለመድረስ ነው በሚቀጥለው ሁለት ዓመት ዓላማችን። ከደረጃ ዳትካም ፕሮግራም ዲሬክተር ወይዘሪት ሲሃም አየለ ጋር በኢትዮጵያ ምርቋን ተማሪዎች የስራ ስምሪት ችግሮች እና ስኬቶች ዙሪያ ያደረግነው ውይይት በዚህው አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ። ቀረጀ ደስታን እናመሰግናለን። አድማጮች አሁን ተከታዩ ትምህርታዊ ጉዳዮችን የተመለከተው የማክሰኞ ምሽት መሰናዶ ነው። በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ አብዛኛዎቹን ትምህርት ቤቶቿን ዘግታ በቆየችባቸው ጊዜያት በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት ድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይተዋል። ጥቂቶቹም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታከዘ የትምህርት ሂደት ምን ይመስላል? በትምህርት ጥራቱ ላይ እያሳደረው ተጽዕኖስ አለ ወይ? ስትል ስመኝሽ የቆየ የድህረ ምረቃ ተማሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን፣ በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር። ሁለተኛ ዓመት ጨርሼ ልክ ኤግዛም ሲደርስ ነበረ እንደ አጋጣሚ ኤግዛም እስኬጁል ተደርጎ ልክ ልንፈተን ፎር ዴይዝ ፋይቭ ዴይዝ ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው ወዲያው ሆልድ ተደረገ ክላሶችም ፈተናዎችም በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው። የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስትር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮም ወደ 200 ሺህ የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች። ከኔትወርክ ጋር የተገናኙት ነገሮች ሜንትን ቢሉ ኦንላይን ክላሶች ማስተማርና አንትኑ ሂዶት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሬ አይደለንም፣ ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያደረጉም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም አስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነጻነት ይሰጣሉ። በተመሳሳይ ዩኒቨርስቲ በኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል። ፕላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎም ባይሆን ወይ በመጠየቅም ፓርቲፔት እንዲያደርግ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል። ያው እሳቱን የማጥፋት ብለን ብንወስደው ይቻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል፣ በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር። ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገባ ይቻለው እኔ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን ለአሁኑ ድረስ ያልጨረሱ ልጆች አሉ። የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸውን በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል። የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ው ከላብራቶሪዎች ውስጥ የተወጡ ልጆች ነበሩ። አብዛኞቹ ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይሄንን እንዳርኩቲን ቅድም መግባት ይከለከል ስለነበረ በላብራቶሪ ቴክኒክ ሳይኖችንም ማሰራት አይችሉም ነበር። እነዚህ ስለዚህ በጣም አፌክት አድርጓል፣ የሚል አመለካከት አለኝ የበግሌ። እነዚህ ችግሮች ተደራርበው ኪሩቤል፣ በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል። የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው የኮርስ ስራቸው ስራቸውን ወይም የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉት ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅርሱልኛል ስለዚህ ውጤታማን የሚል አመለካከት የለኝም በግሌ የከፍተኛ ትምህርት ተቋማት የድኅረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በድረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ስመኝ ሸቆየን እናመሰግናለን። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የእስያና ደቡብ አሜሪካ አደንዛዥ እጽ አዘዋዋሪዎች ከሳሃራ በታች ያሉትን የአፍሪካ አገሮችን ውስን የመሰረተ ልማት አውታሮችን በመጠቀም አደንዛዥ እጾቻቸውን ያለምንም ችግር የሚያስተላልፉባቸው መንገዶች አድርገዋቸዋል ይላል የዕለቱ ርዕስ አንቀጽ ሀተታውን ሲጀምር እንደ ኤሮፓ አቆጣጠር በ2019 ሶስት ወራት ጊዜ ውስጥ ብቻ በጊኒ ቢሳው እና በካቦ ቨርዴ ውስጥ የተያዘው የኮኬይን የአደንዛዥ እጽ ብዛት እንደ ኤሮፓ አቆጣጠር ከ2013 እስከ 2016 ካለው ጊዜ ከተያዘው ጠቅላላ ድምር በብዛት ይበልጣል ብሏል ርዕሰ አንቀጹ። የዩናይትድ ስቴትስ መንግስት እያደገ የመጣውን ይህን አደጋ መከላከል የሚያስችሉ የተለያዩ የመከታተያ መሳሪያዎችና ሌሎች ቴክኖሎጂዎችን ለላይቤሪያ የደህንነትና ህግ አስከባሪ አካላት በመለገስ እየረዳ መሆኑንም ርዕስ አንቀጹ አስታውቋል። በቅርቡ የላይቤሪያ የአደንዛዥ እጽ መቆጣጠሪያና መከላከያ ኤጀንሲ ሌዳ የአደንዛዥ እጽ አዘዋዋሪዎችን ለመዋጋት የሚረዱ የተለያዩ የደንብ ልብሶችን፣ የቦት ጫማዎችን፣ የእጅ ጓንቶችን፣ ላፕቶፖችን ማተሚያና የመሳሰሉ አቅርቦቶችን የተቀበለ መሆኑንም ገልጿል። በላይቤሪያ የአሜሪካ ኤምባሲ የዓለም አቀፍ የአደንዛዥ እጽና የህግ ማስከበር ጉዳዮች ክፍል ተጠባባቂ ዲሬክተር ስቴፈን ኤች ኪስኪ ዩናይትድ ስቴትስ መንግስት ከሌዳ ጋር ለብዙ ዓመታት አጋር በመሆን እስካሁን ቆይቷል ብለዋል። ፍሮንት ፔጅ አፍሪካ ከተባለው የላይቤሪያ ጋዜጣ ጋር በሰጡት ቃለ ምልልስ ስቴፈን ዩናይትድ ስቴትስ ከላይቤሪያ መንግስት ጋር የጀመረችውን ስራ ለወደፊቱም ልትቀጥልበት ትፈልጋለች ማለታቸውን ርዕስ አንቀጹ አመልክቷል። ኬንያ፣ ጋና እና ሌሎች የአፍሪካ ሀገሮችም የአደንዛዥ እጽ አዘዋዋሪዎችና ከእነሱም ጋር ተያይዘው የሚፈጠሩ ችግሮችን ለማስወገድ ከዩናይትድ ስቴትስ ጋር በትብብር ይሰራሉ ብለዋል። በውጭ ጉዳይ ሚኒስቴር የቀድሞው የዓለም አቀፍ አደንዛዥ እጽ ዝውውርና ሕግ የማስከበር ጉዳዮች ቢሮ ረዳት ጸሐፊ የነበሩት ሄዘር ሜሪት በቅርቡ እንደተናገሩት ዩናይትድ ስቴትስ በአፍሪካ የአደንዛዥ እጽ አስተላላፊዎችን ለመዋጋት ብዙ ኢንቨስት ያደረገች ስትሆን ዲሞክራሲን ከሚያራምዱ የአፍሪካ መንግስታትም ጋር ትብብሯን የበለጠ ለማስፋት ተስፋ ታደርጋለች ብለዋል። እነዚያን የአደንዛዥ እጽ አስተላላፊ ድርጅቶችና ሌሎች መሰል ወንጀለኞችን ከሚዋጉት ጋር አብሮ መስራት የዩናይትድ ስቴትስ ፍላጎት ነው፣ ምክንያቱም የዲሞክራሲን ፈለግ የሚከተሉ የአፍሪካ ሀገሮች ደህንነትና ብልጽግናቸው የተጠበቀ እንዲሆን እንፈልጋለን ብለዋል ሄዘር ሜሪት አስከትለውም የሚከተለውን ተናግረዋል። የንግድ ፍሰት እንዲኖር እንፈልጋለን። የሰዎች ለሰዎች ትብብር እንዲኖርም እንሻለን። እኛ የተሻልንና ጠንካሮች የምንሆነው በወዲያኛው በኩል ያለው አጋራችንም ሙሉ አቅም ሲኖረው ነው። አገራት በአደንዛጅ ዕጽ አዘዋዋሪ ወንጀለኛ ድርጅቶች ሲበዘበዙ እነሱን ተከትለው የሚመጡ ጥቃቶችና ሙስናዎች የመንግስታትን ህጋዊነት እና ጥንካሬ በመፈታተን ህዝቦችን ለአደጋ ያጋልጣሉ። ርዕስ አንቀጹ በመቀጠልም የአፍሪካ መንግስታትን በመርዳት ከነዚህ የአደንዛጅ ዕጽ አዘዋዋሪዎች ከሚያስከትሉት ችግሮች ቀድሞ መገኘት ይቻላል። ይህን ማድረግም እንደ ሙስናና ወንጀል የመሳሰሉትን ሌሎች ችግሮችንም ለመቀነስ እንደሚያስችል ዩናይትድ ስቴትስ ትገነዘባለች ብሏል። በመጨረሻም ምክትል ረዳት ጸሐፊዋ የዓለም አቀፍ አደንዛዥ እጽ ዝውውርና ሕግ የማስከበር ጉዳዮች በአህጉሪቱ ባሉ ኤምባሲዎቻችን አማካኝነት ከአፍሪካ መንግስታት ጋር በመተባበር የወንጀል ሕግ ተቋሞቻቸውን አቅም ለማሳደግ ይሰራል ማለታቸውን በመጥቀስ ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደና ደሩ።